አዲሱ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በኢትዮጵያ የመጀመሪያ ነው የተባለለትን የብዝሃ ከተሞች አወቃቀር ገቢራዊ ለማድረግ በዝግጅት ላይ ይገኛል። በክልሉ የተዘጋጀው የዋና ከተማ ማቋቋሚያ ረቂቅ አዋጅ ክልሉ እኩል ደረጃ ያላቸው አራት ዋና ከተሞች እንደሚኖሩት ይደነግጋል። የከፋ ዞን ቦንጋ የፖለቲካና የርዕሰ መስተዳድር፣ የዳውሮ ዞን ተርጫ የክልሉ ምክር ቤት፣ የቤንች ሸኮ ዞን ሚዛን የዳኝነት አካላት እንዲሁም የሸካ ዞን ቴፒ የብሔረሰቦች ምክር ቤት መቀመጫ እንደሚሆኑ በረቂቅ አዋጁ ላይ ተዘርዝሯል። የክልሉ መንግስት የብዛ ከተሞች አወቃቀሩ በከተሞች መካከል የተመጣጠነ እድገት ለመፍጠር ታስቦ የተዘጋጀ መሆኑን ቢገልጽም አደረጃጀቱ ግን ድጋፍም ተቃውሞም እያስተናገደ ይገኛል። በክልሉ የሚንቀሳቀሱት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ነጻነትና ኩልነት ፓርቲ በየፊናቸው ባወጡት መግለጫም የከተማ አደረጃጀቱ የህዝቦችን የመልማት ጥያቄ በፍትሐዊነት የሚመልስ ነው በሚል ለአዋጁ ተግባራዊነት ድጋፋቸውን ሰጥተዋል። በአንጻሩ የከፋ ህዝቦች ዲሞክራሲያዊ ህብረት በበኩሉም ረቂቅ አዋጁ ተቋማትን ወደ ተለያዩ ከተሞች ስለሚበትን አገልግሎት ፈላጊውን ነዋሪ ለእንግልት ይዳርጋል ሲል ስጋቱን ገልጿል። የህብረቱ ሊቀመንበር አቶ ቦጋለ ኃይሌ ረቂቅ አዋጁን የተቃወሙበትን ምክንያት ለዶቼቬሌ DW ገልጸዋል። የመጨቃጨቂያ አጀንዳ ሆኖ የቀረበው ህዝቡም የማያውቀው በመሀሉ የተካትተ አጀንዳ ነው። ይሄ አጀንዳ ምንድን ነው? አስፈጻሚ አካላት መበተን ላይ ነው። ትልቅ ትልቅ ተቃውሞ ያለው እሱ ላይ ነው እና ከዚህ አንፃር ህዝቡ አንድን ነገር ለማስፈጸም ሶስት አራት ቦታ መንከራተት ይኖራል። ሁለተኛ አሁን እንዳየ ነው ህዝቧ ዞሮ ነው የሚያስፈጽሙ ይሄ እንዴት ይሆናል? አንድ ቦታ ከሆነ ግን ሁሉንም ከአንድ ማዕከል ያገኛል። ሁሉንም ጉዳዩን እዚያው አንዴ አስፈጽሞ ይመጣል። ሌሎች ዞኖች ጋር መዘዋወር አይኖርም እና ይሄ ነው የኛ አንትን ዞሮ ዞሮ ከወጪ እየተረፈ አይደለም። ዶክተር ኢንጂነር እሸታየው ክንፉ በሐዋሳ ዩኒቨርሲቲ የከተማና ቀጠናዊ ፕላን መምህርና ተመራማሪ ናቸው። ዶክተር እሸታየው የብዝሃ ከተሞች አወቃቀር በአፍሪካም ሆነ በሌሎች ዓለም ሀገራት የተለመደ ስለሆነ ሊያስደነግጥ አይገባም ይላሉ። በጣም የተለመደ ነው። በአፍሪካ ለምሳሌ ደቡብ አፍሪካ፣ ታንዛኒያ፣ ኮት ዲቫር፣ ቤኒን እነኛ ሀገሮች ይህንን ልምድ ይጋራሉ። አንዳንዶቹ ሁለት፣ አንዳንዶቹ ሶስት የመቀመጫ ከተማ አላቸው። ያስተዳደሩን፣ ኢኮኖሚን፣ ሕግ አውጪውን እያሉ የሚለዩበት እድል አለ። በኢትዮጵያ አንጻር ተፈጥሯዊ በሆነ ሁኔታና የብዛ ከተሞች አወቃቀር ምን ጥቅም ያስገኛል? አገልግሎት ፈላጊ ነዋሪውን ለእንግልት አይዳረግም ወይ በሚል በዶችቬሌ ዲደብልዩ የተጠየቁት ዶክተር እሸታየሁ ተከታዩን ምላሽ ሰጥተዋል። የእይታ ጉዳይ ነው እንጂ ለምሳሌ ሚዛን አማን ወይም ቦንጋን ብቻ የሁሉም ነገር መቀመጫ የምታደርገው ትሬን ያደርጋል ይሄ በአካባቢው ያሉትን ሌሎች ከተሞች የማድረግ የመጉዳት ባህሪ አለው። ይሄ በኢትዮጵያ በቂ ጥናት የተካሄደበት ነው። ፕራይቬሲ አርበን ፕራይቬሲ ወይም የአንድ ከተማ አውራ ከተማ ሆኖ የመውጣትን ዝንባሌ በጣም ያስቀራል። ግን ጥንቃቄ መወሰድ ያለበት የትኞቹ ተቋማት የት ከተማ ላይ መሆን አለባቸው፣ በተቋማትና በአገልግሎቶች መካከል ምን አይነት ትስስር አለ፣ እንግልትና አላስፈላጊዎች እንዳይፈጠር እንዴት ማቀናጀት ይቻላል የሚለው ግን በጥንቃቄ መውሰድ ያስፈልጋል። በነገራችን ላይ ይሄ ልምድ ማስተካከያና ማሻሻያ ተደርጎበት በእኔ ግምት እንደ ባለሙያ የፌዴራል መንግስት ጭምር ቢለማመዱ ተገቢ ነው። ያ የዋና ከተሞች ማቋቋሚያ ረቂቅ አዋጅ ነገ ማክሰኞ በቦንጋ ከተማ በሚካሄደው የክልሉ ምክር ቤት ጉባኤ ላይ እንደሚቀርብ ይጠበቃል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፌዴራል ሪፐብሊኩ 11ኛ ክልል በመሆን የተቋቋመው መስከረም 20 ቀን 2013 ዓ ም በተካሄደ የሕዝበ ውሳኔ ድምፅ ውጤት መሰረት ነበር። ለዶቼቬሌ ዲደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ።